ደቡብ ሱዳን ውስጥ ሰላም ለማስገኘት ማዕቀብ መፍትሔ ሊሆን እንደማይችል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ይህ አቋም በኢጋድ አባል አገሮች ሲንጸባረቅ የቆየና ተቀባይነት ያገኘ መሆኑን የሚኒስቴሩ ቃል አቀባይ አመልክተዋል። ቀድሞ የደቡብ ሱዳን ምክትል ፕሬዚደንት የነበሩት የአማጽያኑ መሪ ዶክተር ሪያክ ማቻር በሰላም ሂደቱ ላይ በቀጥታ እንዳይሳተፉ ኢጋድ ውሳኔ ማሳለፉንም ቃል አቀባዩ አቶ መለስ አለም አስታውሰዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በዛሬው ጋዜጣዊ መግለጫ ካነሷቸው ጉዳዮች አንዱ ኢትዮጵያ ለአንድ ወር የቆየችበት የጸጥታው ጥበቃ ምክር ቤት ፕሬዝዳንትነት ነው። የኢትዮጵያ የፕሬዝዳንትነት ጊዜ የተሳካና የተለያዩ ውሳኔዎች የተላለፉበት እንደነበርም ነው የጠቀሱት። አስራ አምስቱ የጸጥታው ጥበቃ ምክር ቤት አባላት ከአፍሪካ ህብረት የጸጥታ ጥበቃ ምክር ቤት ጋር በአዲስ አበባ ያደረጉት የምክክር ስብሰባም በዚሁ በኢትዮጵያ የፕሬዝዳንትነት ወር የተከናወነ መሆኑን ጠቅሰዋል። ስብሰባው በአህጉሪቱ ባሉ የጸጥታ ችግሮች ላይ ያተኮረ እንደነበር ይታወሳል። በአፍሪካ አህጉር ካሉ የጸጥታ ችግሮች አንዱ ደግሞ የቀጠለው የደቡብ ሱዳን የጸጥታ ሁኔታ ነው። የሰላም ስምምነቶቹን ተግባራዊ ለማድረግ የሚደረገው ጥረት በምን ሁኔታ ላይ እንደሚገኝ የተጠየቁት ቃል አቀባዩ ከወራት በፊት በአካባቢው መሪዎች የተላለፈውን ውሳኔ በማስታወስ ነው የመለሱት። ከደቡብ ሱዳን አንጻር የኢጋድ አባል ሀገራት ሰኔ ሁለት ሺ ዘጠኝ ዓመተ ምህረት አዲስ አበባ ላይ በተሰበሰቡ ጊዜ ያሳለፉት ውሳኔ ያለ ያ ውሳኔ የሰላም ማስከበሩን በተሻለ ፍጥነት ለማካሄድ ሀገሮች መስራት አለባቸው፣ የሰላም ሂደቱ አካታች እንዲሆን መስራት ያስፈልጋል በሚል የጊዜ ሰሌዳ ተቀምጧል። በጊዜ ሰሌዳው የሚከናወኑ ተግባሮች አሉ። ከነሱ አንዱ የሰላም ሂደቱን ጁባ ውስጥ ማካሄድ ነው። እሱም ከጥቂት ሳምንታት በፊት ተካሂዷል እና ይህንኑ የኢጋድ አቋም ኢትዮጵያ በተባበሩት መንግስታት ድርጅት ላይ በተለያዩ የጎንዮሽ መድረኮችም ላይ አንጸባርቃለች። ይሄ ተቀባይነት ያገኘ አቋም ነው። ማዕቀብ እንዲጣል የሚጠይቁ ሀሳቦች ግን በኢትዮጵያ በኩል ተቀባይነት እንደሌላቸው አቶ መለስ ለአሜሪካ ድምጽ አብራርተዋል። የኢጋድ መሪዎች ያሳለፉት ውሳኔ አለ። የኢጋድ የሚኒስትሮች ምክር ቤት አዲስ አበባም ላይ ሲሰበሰቡ፣ ጁባም ላይ ለመጀመሪያ ጊዜ ተሰብስበው በነበሩበት ጊዜ ያሳለፉት ውሳኔ አለ። የዚህ ውሳኔ ዋነኛ ሀሳብ ምንድን ነው? ለደቡብ ሱዳን የሰላም ጥረት የተጀመረው እንቅስቃሴ ተጠናክሮ በተሻለ አቅም እንዲሄድ ማድረግ መቻል ነው። ለዚህ የተቀመጠ ጊዜ ሰሌዳ አለ። በጊዜ ሰሌዳ መሰረት የሚከናወኑ ተግባራትም ዝርዝር ተቀምጠዋል። እነሱን ማከናወን ነው። በአንዳንድ ወገኖች የሚነሳው የማዕቀብ ጉዳይ ለደቡብ ሱዳንም ለአካባቢው ሰላምም የሚረዳ አይደለም። ማዕቀብ ሁኔታዎችን የበለጠ ያወሳስበዋል፣ ችግሩን አይፈታም የሚል አቋም ማለት ይሄ፣ በብዙ አገሮች ዘንድ ተቀባይነት ያገኘ አቋም ነው። ከዚህ አንጻር የመጨረሻ ጥያቄ አደርጋለሁ። አቶ መለስ የአማጽያኑ መሪ የዶክተር ሪያክ ማቻር ዕጣ ፋንታ ምንድነው የሚሆነው? በዚህ ሁሉ ሂደት ውስጥ እስካሁን ድረስ ሀገር ውስጥ አልገቡም። የእሳቸው ሰዎች ናቸው ወይም የእሳቸው ምክትል የነበሩት ጀነራል ተማን ድንጋይ ናቸው በምክትል ፕሬዚዳንትነትም እያገለገሉ ያሉት ይህ ያወሳስበዋል በሚል የሚናገሩም አሉ። ለጊዜው የቀድሞ ደቡብ ሱዳን ምክትል ፕሬዚደንትና በኋላም ኤስፒኤልኤም ችግር ከተፈጠረበት በኋላ አንደኛውን አንጃው የሚመሩት ዶክተር ሪክ መቻር በሰላም ሂደቱ ላይ በሌሎች ደጋፊዎቻቸው በአስተሳሰብ ደረጃ ሊወከሉ ይችላሉ። ግን ለጊዜው ከዚህ የሰላም ጥረት ላይ በቀጥታ ተሳትፎ እንዳያደርጉ ይሄ የኢጋድ ውሳኔ ነው። እሱን ነው እየተፈጸመ ያለው። ዶክተር ሪያክ መቻር ወደ አዲስ አበባ የሚገቡበት እድል ጭምር ተከልክለዋል የሚሉ መረጃዎች ሲናፈሱ ቆይተዋል ረዘም ላለ ጊዜ። ይሄ እውነት ነው ወይ? በዚህ ላይ አስተያየት መስጠት ትቸገራለሁ። እንደዚ አይነት ውሳኔ መተመለከት የቀድሞው የደቡብ ሱዳን ምክትል ፕሬዝዳንትና የአማጽያኑ መሪ ዶክተር ሪያክ ማቻር በተደጋጋሚ ወደ አዲስ አበባ ሲመጡ እዚህ በሚገኘው መኖሪያ ቤታቸውን መግለጫ ሲሰጡ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።